ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ክብደትን መቀነስና ያንኑም ጠብቆ ማቆየቱ ምን ያህል አዋኪ እንደሆነ ብዙዎች ልብ ይላሉ። አንድ የሜልበርን ሐኪሞች ቡድን ክብደትን የመቀነስ ሚስጢሩ ከአኗኗር ዘይቤ ልማድ ጋር የተያዘ ሳይሆን ተያያዥነቱ ከዝርያ ጋር ነው ይላል። ይሁንና ሌላ የተመራማሪዎች ቡድን ግና ይህ ዐይነቱ አወዛጋቢ ምርምር አለቅጥ ወፍረው ላሉ ሰዎች ለውፍረታቸው ሰበብ እንዲሆናቸው ማድረግ ነው ባይ ነው። 25 ፐርሰንት ያህል መካከለኛ ዕድሜ ላይ የሚገኙ አውስትራሊያውያን በሕክምና መመዘኛ አለቅጥ የወፈሩ ናቸው። እስካሁን ያለው የጋርዮሽ አተያይ አለቅጥ የመወፈሮ አስባብ ከራስ አኗኗር ዘይቤ ልማዶች ጋር የተያያዙ የሆነ ቢሆንም አንድ የሜልበርን ክሊኒክ ግና የጋሪዮሽ አተያዩ ሕጸጽ ያለበት እንደሆነ ገልጦ የራሱን የምርምር ግኝት ያቀርባል። ባለቅጥ ውፍረት ላይ ምርምር ያካሄዱት የኦስቲን ጤና ፕሮፌሰር ጆ ፕሬቶ አለቅጥ የመወፈርን ጉዳይ ስር የሰደደ የዝርያ ደዌ አድርገው ሲገልጡ አለቅጥ መወፈር ከዝርያ የመጣ ነው የሚለው አወዛጋቢ ነው። ይሁንና እንዲያ ስለመሆኑ ጠንካራ ማስረጃ አለ ይላሉ። የኦስቲን የጤና ተቃዋም ባወጣው አንድ አዲስ ዶክመንተሪ ላይ ለህመምተኞች በአመጋገብ መድኃኒትና የዝርያቸው ፈርጅ ላይ በተለይ ያተኮረ ዝንቅ ህክምና ይሰጣል። ፕሮፌሰር ፕሮይቶ ለአለቅጥ ውፍረት አካባቢ ያለው አስተዋጽኦ ዝቅ ያለ ሲሆን፣ ዝርያ ግና ከፍ ያለ ድርሻ ያለው ብለው ያምናሉ። ሆኖም የሲድኒ ዩኒቨርሲቲ የአለቅጥ ውፍረት ምርምር ዳይሬክተር የሆኑት ዶክተር ኒክ ፉለር ዝርያን በአስባብነት መፈረጁ ቀውሱን ከድጡ ወደ ማጡ እንደሚያሸጋግር ሲያሳስቡ በየጊዜው ጂንስ ለአለቅጥ ውፍረት አስተዋጽኦ እንደሚያደርግ እየደረስንበት ነው። ይሁን እንጂ ዝርያ ለአለቅጥ ውፍረት ዋነኛ ሰበብ ተደርጎ ሊወሰድ አይገባም። በማለት የተቃርኖ አታያቸውን አንጸባርቀዋል። ዶክተር ፉለር አክለውም የአመጋገብ ለውጥ ብቻውን ለክብደት መቀነስ ዋነኛ መፍትሔ እንደማይሆንም ይጠቁማሉ። ሄለን ጃግደን ለሰላሳ ዓመታት ክብደቷን ለመቀነስ ጥራለች። ስኬት ያላስገኙላትን በርካታ የአመጋገብ ለውጦችንና እንቅስቃሴዎችንም ሞክራለች። ባለፉት ጥቂት ዓመታት ውስጥ ገና የዶክተር ፎለር ስትራቴጂን ተከትላ 14 ኪሎ ቀንሳለች። ያንንም ጠብቃ ይዛለች። የአመጋገብ ለውጥ ላይ እንዳለን እንዲሰማን አያደርግም። ምን አይነት ምግቦችን መመገብ እንዳለብን ይነግረናል። ሆኖም ምን አይነት ምግቦችን መመገብ እንደሌለብን አይነግረንም። ላክሳ መመገብ ከፈለጋችሁ ላክሳ ተመገቡ፣ ግና ገደብ አብጁለት፣ በሳምንት ውስጥ ከአንድ ጊዜ በላይ አትመገቡት የሚል ምክረ ሐሳብ ይቸረናል ብላለች። ሄለን በአሁኑ ወቅት የምትመዝነው ስልሳ ስምንት ኪሎግራም ነው። በአዲሱ ክብደቷ ምቾት ተሰምቷት ነው ያለችው። በምግብ መሥራት ፍቅሯም ቀጥላበታለች። ከሷ ዕድሜ በግማሽ የሚገኙትንም ክብደታቸውን እንዲቀንሱ መልካም የመንፈስ መነሳሳት እያሳደረችባቸው አለች። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።